ባለፈው ቅዳሜ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት ፊደል ካስትሮ ለበርካታ የአፍሪቃ አገሮች የነጻነት ትግል ትልቅ አስተዋጽኦ እንዳደረጉ ይነገራል። ከ1969 እስከ 197 በተካሄደው የኢትዮጵያና ሶማሊያ ጦርነት ወቅት የካስትሮ አስተዳደር ኢትዮጵያን በማገዝ ብዙ ወታደሮችና የጤና ባለሙያዎችን ወደ ኢትዮጵያ ልኮ ነበር። በዚህ ጦርነት የተሳተፉት የኢትዮጵያውያን ወታደሮች ልጆች ከጦርነቱ በኋላ የትምህርት ዕድል አግኝቶ በኩባ ተምረዋል። የአዲስ አበባ ነዋሪ የሆኑት አቶ ዩሱፍ ኑርዬ አርበኛ እና ጀግና መሪ በሚሏቸው በካስትሮ ሞት ትልቅ ሐዘን እንደተሰማቸው ይናገራሉ። በኢትዮጵያና ሶማሊያ ጦርነት ጊዜ ኩባ ኢትዮጵያን በመሳሪያና በወታደሮች እንድታግዝ አገሪቷ ነፃነቷን እንድታስከብር አድርጓል ሲሉ ለዶቼ ቬለ ይናገራሉ። በእርሳቸው አስተያየት አሁን ግን አገሪቱ ከኩባ ጋር የቀድሞ አይነት ግንኙነት አላት ብለው አያስቡ ግንኙነቱ አለ ግን ማለት በዛ በደርግ ስርዓት እንደነበረ ጊዜ ያለ አይመስለኝም። አልፎ አልፎ የኩባ መምህራኖች ወደ ኢትዮጵያ ይመጣሉ፣ የሕክምና ባለሙያዎች ይመጣሉ። ግን ግንኙነቶቹ የዚህ አመርቂ ነው የሚል ግምት የለኝም። ምክንያቱም አሁን በጣም የላላ ነው። ምናልባት የዛኛው ደርግ ጋር የነበራቸው ከፍተኛ ግንኙነት የእሱ ተጽዕኖ ያለበት ይመስለኛል ከዚህኛው ስርዓት ጋር። ፊደል ካስትሮ ለኢትዮጵያ ትልቅ ባለውለታ ናቸው ያሉን ስማቸው እንዳይጠቀስ የፈለጉ ሌላ የአዲስ አበባ ነዋሪ፣ በፊት በደርግ ስርዓት ላይ በነበረው ጥላቻ መንስኤ የካስትሮ ውለታ አሁን በኢትዮጵያ ውስጥ ብዙም ሽፋን አላገኘም ይላሉ። በኢትዮጵያ ጦር ሰራዊት ውስጥ የአየር መቃወሚያ ላይ ሲሰራ ነበርኩ የሚሉት እኚህ አስተያየት ሰጪ ደግሞ በመከላከያ ዘርፍ የኩባ አስተዋጽኦ ቀላል የሚባል እንዳልነበረ ነው የሚናገሩት። እኔ ስራ ላይ በነበርኩ ጊዜ የአየር መቃወሚያ ላይ ነበር የሚሰራው ኤግላስትሬላ የአየር መቃወሚያ የሚሰራ ከኩባ እንደመጣና የኩባ መሳሪያ ኢቭን ከዛ ወዲህ ሌላ መሳሪያ የአየር መቃወሚያ እንዳልመጣ ሁላ ያው በዛን ጊዜ በነበረው ዲፕሎማሲና የአይዶሎጂ መስማማት በነበራቸው ጊዜ የመጣ መሳሪያ እንደነበረ አውቃለሁ። በተለይ ታንኮች እና እነዚህ መቶ ሰላሳ መድፎች እዚህ አዋሽ አርባ ሜካናይዝድ ማሰልጠኛ አካባቢ እዛ የተማሩ ሰዎች በቃ ታንኮች ከኩባ እንደመጡና ኩባዎች እንዳስተማሯቸው ነበረ እና እኔ እዛ ላይ ስላልተማርኩኝ ብዙ እንትን የለኝም። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት አቶ ዮናስ አሽኔ የካስትሮን ሞት ሳይሆን ህይወቱን ነው የምናስበው ይላሉ። በኢትዮ ኩባ ግንኙነት ላይ ጥናት በማካሄድ ላይ ያሉት አቶ ዮናስ ኩባ እንደ አብዮታዊ ወይም የነጻነት ሴት ተምሳሌት እንደምትታይ ተናግሮ በኢትዮጵያ አብዮት ውስጥ ተምሳሌነቱ ትልቅ ነበር ብለዋል። ለዚህም ማሳያው ይላሉ፣ በጣም የሚታወቀው ፋኖ ተሰማራ የሚለው መፈክር ነው። ፋኖ ተሰማራ እንደ ሆችሚኒ እንደ ቾጊቤራ የሚለው ቾጊቤራን እና ሌሎች አብዮታዊ መሪዎችን ሆችሚኒም ከምስራቅ የሚጠራ በአንዷ ውስጥ እንኳን ተምሳሌትነቱን በደንብ እናየዋለን። የኩባን አብዮት ከሰጠ ዘጠና አንዱ በኋላ የኩባ ተምሳሌትነት የጠፋ አይደለም። ቢያንስ ለልማታዊ መንግስት ለምንለው፣ ግራ ዘመም ለሆነ መንግስት ተምሳሌትነት ሊያገለግል ግል አይችልም ወይ ብለንም ማንሳት የምንችልበት ነው። አሁን በኢትዮጵያና ኩባ መካከል ያለው ግንኙነት ምን ይመስላል ብዬ አቶ ዮናስን ጠየኳቸው። በሰማንያዎቹ በእኛ አቆጣጠሩ የኢትዮጵያ መንግስት ትንሽ ወደኋላ የማፈግፈግ ሁኔታ አሳይቶ ነበር። በተለይ ዋና መገለጫው በተባበሩ መንግስታት ኩባ ላይ የተጣለውን ማዕቀብ ለማንሳት በሚደረግ ድምፅ አሰጣጥ ላይ ብዙ ሀገሮች እንዲነሳ ድጋፍ ሲያደርጉ ኢትዮጵያ ባልተጠበቀ ሁኔታ ድምፅ ተአቅቦ አድርጋ ከዛ በኋላ ግን ተመልሳ የወዳጅነቱን እንደገና የማደስ እንቅስቃሴ ተደርጓል። አሁን የጠነከረ የሪዮት አለም ነት የላቸው ዋናው ያለው ግንኙነት የገበያ ቦታ ግንኙነት ነው። በፌስቡክ ድረገጻችን ላይ ስለ ፊደል ካስትሮ ሞትና ለኢትዮጵያ ስላደረጉት አስተዋጽኦ አስተያየታቸውን ካጋሩን ውስጥ በእውነቱ ትልቅ ባለውለታችን ነበሩ አቶ ካስትሮ አፈሩን ያቀልላቸው ያሉን ይገኙበታል። የቀድሞውን የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን እግዚአብሔር ያጽናኖት በሉልን ስሉ አስተያየታቸውን ያጋሩን አሉ።